ሀብተ ሥላሴ ታፈሰ አረፉም። ለኢትዮጵያ ቱሪዝም የመሠረት ድንጋይ ያኖሩት ልጅ ሀብተ ሥላሴ ታፈሰ በዘጠና አንድ ዓመት ዕድሜያቸው ዛሬ ነሐሴ ሦስት ሁለት ሺ ዘጠኝ ዓመተ ምህረት አርፈዋል። የኢትዮጵያ ቅርስና ታሪክ ኩርሶች በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ሰፊ ዕውቅና እንዲያገኝ መሠረት ያኖረ ተግባር የፈጸሙት ሀብተ ሥላሴ ታፈሰ የጢስ አባይ፣ ጣና፣ ጎንደር፣ ላሊበላ፣ አክሱን የጉብኝት መስመር እንዲዘረጋና እንዲታወቅ ያደራጁ የኢትዮጵያ ቱሪዝም አባት ተብለው የሚታወቁ ናቸው። ባለብዙ ሙያና ባለብዙ አንደበቱ ልጅ ሀብተ ሥላሴ ታፈሰ ከቱሪዝም ተግባራቸው ሌላ የልዑል መኮንን ኃይለ ሥላሴ መታሰቢያ የሆነው የዛሬው ጥቁር አንበሳ ሆስፒታል እንዲታነጽ ለንጉሡ ሐሳብ አቅርበውና አሳምነው ወደ ተግባር እንዲገባም ያደረጉ ሰው ናቸው። ልጅ ሀብተ ሥላሴ በኢትዮጵያ የውጭ ጉዳይ ሚኒስቴር የፕሬስ ኃላፊ ሆነው ሥራ ከመጀመራቸው በፊት በዩናይትድ ስቴትስ በመንግሥት ግንኙነት ጉዳዮች የመጀመሪያ ዲግሪ አግኝተዋል። የሁለተኛ ደረጃ ትምህርታቸውን ያጠናቀቁት በተፈሪ መኮንን አጠቃላይ ሁለተኛ ደረጃ ትምህርት ቤት ነበር። ልጅ አብተስላሴ ወጣት ባለሙያ ሆነው ሥራና መገናኛ ሚኒስቴር ለመቀጠር ባመለከቱ ጊዜ ያኔ የመሥሪያ ቤቱ ሚኒስትር የነበሩት ልዑል ራስ መንገሻ ስዩም፣ አሁን ወዳጄ ብለው ነው የሚያስታውሷቸው። ጤና ይስጥልኝ። ሰሎሞን አባተ ባላለሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውልልዎት። እንደምናሉ? እግዚአብሔር ይመስገን እግዚአብሔር ይመስገን። የልጅ ሀብተ ስላሴ ታፈሰን እረፍት ሰምቼ ነበርና የደወልኩት እርሶ በቅርብ ያውቋቸዋል መባልን ስለሰማሁ ነው የደወልኩልዎት። ልዑል ራስ መንገሻ ትንሽ ሊያካፍሉኝ ይችሉ ይሆን ስለ ትውስታዎ ስለ እሳቸው? አዎ እንዴ! አልሰማውም። እኔ መቼ ነው? ዛሬ ነው? አሁን ዛሬ ነው ያረፉት? ይቅርታ የሰሙ መስሎኝ ነው። አረ አልሰማውም ወንድሜ፣ ገና አሁን አንተ መስማቴ ነው ዛሬ ነው ተደወለልኝም ገና አልሰማ። ይቅርታ እንዴ! በጣም እንጂ በዛብ ስላሴ ታፈሰ በጣም ወዳጄ እና አብረን ከስርብ መሰረት እኔ ስራ እና መገናኛ ሚኒስቴር ሁኜ፣ እሺ እሱ ከውጭ ሀገር ትምህርቱን ጨርሶ ሲመጣ የስራ ሚኒስቴር ከውጭ ሀገር ተምረው የሚመጡትን የእኛ ምሁራኖች ለባችለር እና ለማስትሬት እነዚህን ስራ እንድንሰጣቸው በሚኒስቴር ወደ እኛ ይተላለፉ ነበረ። እሱም ይህንኑን ደብዳቤውን ይዞ ኔጋ መጥቶ እኔ ስላልና መገናኛ ሚኒስቴር ሁኜ ማለት ነው። ምንድነው የተማርከው ስለው ብዙ ሀገር ቋንቋ ደግሞ ፎቶግራፊ እንደዚህ እንደዚህ አሉት። ናሽናል ሊንጉስት ነኝ በሚል አይነት አረጋገጠልኝ። ይህንንም እንግዲው ለአንተ የሚሆን ስራ ገና ወደፊት መጠበቅ አለብን እና ትንሽ ያንን ተመደበልህን ደግሞ እየበላህ እጠብቅለዋለሁ። በአጋጣሚ ደግሞ እኔ ወደ ጀርመን ሀገር ተልኬ እሄዳለሁኝ በግርማዊ ጃንሆይ። እዛ እንደሄድኩኝ፣ ቻንስለር አደናወር የሚባሉ የጀርመን መሪ ቻንስለር ነበሩም። እሳቸው ጋር ነበር የቀረብኩት እና ጉዳይን እንደጨረስኩኝ፣ እንግዲህ አንተ እዚያ በምትሰራበት ምን ሌላ አዲስ ሀሳብና የምትመኘው ነገር አለ ብለው ጠየቁኝ። ይሄ ጥሩ መነሻ ሆነና፣ አዎ እርዳታ ካገኘሁኝ የምፈልጋቸውና የምመኛቸው ነገሮች አሉ አልኳቸው። አንደኛው የባህር ዳር ከተማ ፕላኒንግ ነው፣ ታውን ፕላኒንግ። ሁለተኛ የኢትዮጵያ ለቱሪዝም በጣም አመቺ የሆነች ትልቅ ሀገር ነች። በብዙ አይነት አላት የጥንት ቅርስ የሚገኝባት ሀገር ነች። እንደሚታወቀው ሁሉ ሀገራችን ደግሞ ታድላ ታቦተ ጽዮንም የሚገኝባት አሰር ፍቃላት የሚገኝባት ጽላተ ሙሴ ጽላተ ሙሴ ጽላተ ሙሴ እሳ ተፈጥሮ ደግሞ ሀገራችን ተራራማና ለየአይነቱ እጽዋትም ያሏት አውሬዎች ያሏት ሀገር ነች። በህንጻ አሰራር በኩል ደግሞ አባቶቻችን እንደኛ ሳይሆን ትልልቅ መታሰቢያ ወርልድ ወንደርስ የተባሉ አሉም እንደ አክሱም ጽዮን ሐውልት እንደ ላሊበላ ደግሞ ህንፃ የተሰራ ከአንድ አለት ድንጋይ ተጠርቦ የተሰራ ብዙ ለቱሪዝም መስህብ የሚሆኑ ታሪካዊ ነገሮች ስላሉም ሪፍት ባሌ በኩል የሚባለው ደግሞ ዛሉ ላይ እናተ ገሞራ ያለበታልን። ሪፍት ቫሊ ራሱ ኢትዮጵያን ቆርጦ ነው ወደ ኬንያ ሄደው ከቀይ ባህር ጀምሮ ይሄ ሁሉ ብዙ መስህቦች ስላሉን ቱሪዝም መስሪያ ቤት ለማቋቋም ሀሳብና ተስፋ ነበረኝ። ስለዚህ ይህንኑ የጀርመን ሀገር ለማየው የተዘዋወርኩ እንዳየሁት ብዙ ችሎታ ስላላችሁ አንድ ይህንን የሚያስጠላል ደግሞ ኤክስፐርት ሊሰጠን አልኳቸው። ሁለቱንም ፈቀዱልኝ። አሁን ወደ ሀገር ስመለስ በአቶ ሀብተስላሴ ታፈሰ በእውነቱ ትልቅ እድል ነበር ያጋጠመው እና ይህንን የተላከልኝን ኤክስፐርት ከእሱ ጋር አጋጥሜው በጣም በዛ በቋንቋዎች ከስድስት ቋንቋ በላይ የሚናገር በፎቶግራፊ ደግሞ በጣም ማስረጫ ያደረገ ስለነበረ፣ ልክ ለዚሁ ተገቢ ነው ብሎ ያ የመጣውም ኤክስፐርት በጣም ጥሩ ድሮ አድርጎ የተቀበለውና ኢትዮጵያ ቱሪስት ኦርጋናይዜሽን የሚለውን እሱን አያቋቋመው። ከዚያም በላይ በእውነቱ በአመሉም ሆነ በአሰራሩ፣ በአመራሩ በእውነቱ በእንግዳ አቀባበሉ ከዛ ከተመኘሁት በላይ ሆኖ ነው ያገኘሁት። እኔም ጋር አብረን ብዙ ጊዜ ጀርመን ሀገር ለኢናውጉሬሽን ፍላይት ለመጀመሪያው ብሪያ ከኢትዮጵያ አየር መንገድም ቦርዱ ሊቀመንበር ስለነበርኩኝ እኔ የአመርቼ ሲሄድ እሱና ስትሸመ ገብረ ማርያም አብረውኝ ሂደው ነበረ ሲያተስሚም ሀረጎች እነዚህ ሁሉ ከኔ ጋር አብሮ ሄዶ ነበረ። ሌሎችም ሁሉ እኛ ጋር የበረሩ አሉ። ግን ያኔም ቢሆን እሱ የሚያሳየውና የነበረው እውቀትና እንትም በጣም ለሰብ ብሩህ የሆነ ችሎታው በላይ ለሀገሩ ደግሞ ጠቃሚ የሆኑትን ነገሮች በተለይ በቱሪዝም በኩል ያበረከተው እስካሁን ድረስ ስም የሚዘክረው ይሆናል። ለንም በጣም ታላቅ ሀዘን ነው የሚሰማኝ። ቅርብ ጓደኛና ወዳጅ የነበረ እግዚአብሔር ነፍሱን ይማረው ልዑል ራስ መንገሻ ስዩም። በጣም አረጌ አመሰግናለሁኝ፣ ለሰጡኝ ትውስታው ልጄ። እግዚአብሔር ስልኝ፣ አሜን። ልጅ ሀብተስላሴ ታፈሰ ባለፈው አመት ከኢቢኤሷ ህሊና አዘዘ ጋር በአርአያ ሰብ ፕሮግራሟ ተወያይተው ዱሬ ቲዩብ ላይ በሰፈረው ቅንብር ላይ ከተናገሩት በጥቂቱ ቀንጨብ አድርጌ ላሰማቸው። ሰው ሲሰራ ክስ፣ ፍርድ ቤት መወንጀል፣ ማን ይስራ? ምንም ባልሰራ ኖሮ ኖባዲ ውል ገት ክሎሰር ቱሚ ዲስ ኢዝ ዘ ቤስት ካንትሪ ኢን ዘ ወልድ ብሊቭ ሚ። አለም ዞሪያ ለሁሉ አሁን ለምሳሌ እንደዚያ ላይ አየር የት ይገኛል? የት ይገኛል? እንደዚያ ላይ አየር የት አለም ላይ

yet to yet to continent. Even uh, other continents cannot. Here the Muagara Delum Dal Kush it's a continent. Sintainet Sintainet Mat is well, Bayana to Bayana to Abin. Then we don't take advantage. By now, Bahunusat, Jopeus Bians Bian so Sarat million tourists manor na barabet. Yeti yet I'll do the Zaga. Makina is all መቶ ኪሎ ሜትር ሌላ ዓይነት ህዝብ ይታያል፣ ሌላ ዓይነት ኤንቫሮንመንት ይታያል፣ ሌላ ዓይነት ቢቲ ናቹራል ቢውቲ ሌላ ሁሉሉ ይሉ ዩ ትራቭል ዩ ትራቭል፣ ሚሊዮን ፒፕል ናው። ከአስራ ሰባት ሚሊዮን ስንት ነገር ተገኝቶ፣ ወርቅ ተገኝቷል፣ ወሬንም ያልተገኘ ነገር የለም። ጋና ብዙ ይገኛል። በልጅ ሀብተ ሥላሴ የታፈሰ ህይወትና ውርስ ላይ ሰፋ ያለ ዘገባ ይዘን እንመለሳለን። ልጅ አብተ ሥላሴ ታፈሰ ሶስት ልጆችን አፍርተዋል።